በዋሽንግተን ዲሲና በአካባቢዋ በሚገኙ አሌክዛንድሪያና ሲልቨር ስፕሪንግ በመሰሉ የቨርጂኒያና ሜሪላንድ ግዛቶች ከፍተኛ ቁጥር ያላቸው ኢትዮጵያውያን ይኖራሉ። እንደ ዛሬው የኢትዮጵያውያን አውድ ዓመት ሲከበር በዋና ዋና መንገዶች ላይ በሀገር ባህል ልብስ የተዋቡ ወንዶችና ሴቶችን መመልከትም የተለመደ ነው። ትናንት አመሻሽ ላይ ኢትዮጵያውያን በብዛት ወደሚገኙባቸው አካባቢዎች በመሄድ ገናን ለማክበር የሚያደርጉትን ዝግጅት ተመልክቻለሁ። በአሌክዛንድሪያ ቨርጂኒያ ኦልድ ታውን በሚባለው አካባቢ በአንድ የገበያ ስፍራ ያገኟት እመቤት የተባለች ኢትዮጵያዊት ዶሮ ስትገዛ ነበር። ምን አይነት ዶሮ ነው? እስኪ እየመረጥሻለሽ። ኦርጋኒክ የሆነ ሆል ቺክን የሚባል ነው የመረጥኩት። አሁን የታሸጉ ዶሮዎች ናቸው የሚታዩኝ። የተበለቱ ዶሮዎች ናቸው? ነው የተበለተ አይደለም ሙሉን ነው። ሙሉ ነው አሁን ይህንን ዶሮ ወስደሽ ምንድር የምታረጊው በልተዋለሁ ታጥቦ ይበለታል ታጥቦ ተበልቶ በስርዓት ይሰራል የገናን በዓል እንዴት ነው የምታከብሪው የገናን በዓል ከቤተሰቦች እና ከባለቤቴ ጋ ሆኜ አከብራለሁ እና ከዚህኛው ከአሜሪካ በዓል ይርቅ ወደ የኛ ሀገር በዓል አመት በዓል ሲሆን የእሱን በደንብ አከብራለሁ ኢትዮጵያ ባለውበት ጊዜ ያው ሞር ይደምቃል ግርግሩ ምናምን ገበያው ደስ ይላል። እዚህ ብዙም እንደዛ አይደለም። አሁን ግርግር የለም፣ ግርግር የለም። የፈለግከውን ነገር ገዝታ መውጣት ነው። የዓመት በዓል ገበያ የለውም። እዚሁ አሌክዛንድሪያ ከተማ ውስጥ የኢትዮጵያውያን ቁሳቁሶችን በዋናነት ከሚሸጡ ሱቆች መካከል ናዝሬት መደብር ወደ ተባለው ሱቅ አቀን ነው ለበዓሉ ስጋ ሊገዙ የመጡ ኢትዮጵያውያንን በማስተናገድ ላይ ለነበረው የሱቁ ሰራተኛ ለአቶ እንዳልካቸው የአመት በዓል ገበያ እንዴት ነው አልኩት። ገበያው በጣም አሪፍ ነው፣ በጣም ቢዚ ነው። ብዙ ሰዎች ስጋ ይገዛሉ። የበግ ስጋ አለ፣ የክትፎ፣ የጥሬ፣ የጥብስ ከሁሉም አይነት ሰዎች እየመጡ እየገዙ ነው። እና በጣም ብዙ ስጋ ነው ያስገባ ነው፣ ሁሉም በብዛት እየሄደ ነው። ምን ምን አይነት እቃዎች ናቸው? በዋናነት በተለይ ለአመት በዓል ለኢትዮጵያውያን፣ አመት በዓል ለኢትዮጵያውያን ገና በብዛት የሚሸጠው እዚህ ሱቅ ውስጥ በአብዛኛው የሚሸጠው ያው ስጋ፣ እንጀራ ከኢትዮጵያ የመጣ ቂቤ፣ እጣን፣ ቡና፣ ከሰል እንደዚህ የመሳሰሉ ነገሮች ይሸጣሉ። የሚገርመው አሁን ተጠቃሚው አበሻ ብቻ ሳይሆን የዚህም ሀገር ዜጎች እንደም ከሌላ ሀገር የሚመጡ ሰዎች ሱቁን በብዛት ይጠቀሙታል። የኢትዮጵያ ነገሮች ተወዳጅነትን እያፈሩ ነው። አገሬ ባልኖር ይሄ ነገር ሚሳረጋለሁ የሚለው ነገር ብዙ የለም። ስለዚህ አብሶ እዚህ ዋሽንግተን ያለ ሰው ኦልሞስ አዲስ አበባ እንዳለ ነው የሚቆጠረው። ዋሽንግተን ሌላዋ አዲስ አበባ ነች ማለት ይቻላል። አንተ በዓል እንዴት ነው የምታከብረው? ያኔ እንደ ማንኛውም ኢትዮጵያዊ ነው በዓልን የማከብረው። ያው ቤት ዳቦ ይጋገራል፣ ውበት ይሰራል፣ ጥብስ ስጋ፣ ጥሬ ስጋ ምናምን ነገር አለ። ጠጅ ብርስ ምናምን ነገር ይሰራል። እነዚህ ነገሮች ብዙም ችግር የለም። ከዚህ ነው ወደ ቤት የሚሄዱት፣ ከዚህ ነው ቤትም ያዘጋጃሉ። ስለዚህ ልክ እንደ ኢትዮጵያ ነው የሚከበረው ማለት ትችላለህ። የሚገርም ሳር ሁሉ ይጎዘጎዛል እና ሁሉ ነገር አለ። እዚህ ሆነ አመት በዓል ስታከብር በኢትዮጵያ ባለመሆን ይሄንን አላደረግኩም ብለን የምትቆጭበት ወይም ደግሞ የምታስበው ነገር ይኖራ ህዝቡን ይስታረጋለህ። የሰፈር ሰው፣ ሽማግሌዎች፣ ህጻናቶች እንዲህ እንዲህ አይነት ሰዎች አሉ። እነሱን ይስታረጋለህ። ሌላ እዚህ የኢኮኖሚ ደረጃው የበአብዛኛው ሰው ጠንከር ያለ አቅም አለው ኢትዮጵያ ውስጥ በዓል ሲመጣ የሆነ ቅር የሚልህ ነገር አለ ሁሉም ሰው እኩል አያከብርም በዓል ያለውና የሌለው ምናምን እንዲህ ቅሬታ ነገር አለ ና እንዲህ አይነት ነገሮችን እዛም ያለው ሰው እንደዚህ ሳይሳቀቅ ሁሉም እኩል በዓልን ቢያከብር አሪፍ ነው ምናምን የሚል አመለካከት አለኝ እዛው ከናዝሬት መደብር ሳልወጣ ለበዓሉ እንጀራና ጠጅ ሊገዛ የመጣ ሌላ ወጣት አገኘው እስክንድር ይባላል የገናን በዓል እንዴት ነው የምታከብረው ብዬው ነበር በዓል እንግዲህ ያው እንደምታቀው የስራ ቀን ነው ነገ። በዚህ በምኖርበት አሜሪካን ሀገር ግን ያው በዛሬ በቤተክርስቲያኖቹ ሁሉ በኦርቶዶክስ እምነት መሰረት ቤተክርስቲያኖቹ ክፍት ናቸው። እኔ በአጋጣሚ ያው እናቴን ይዤ አሁን ወደ ሚካኤል ቤተክርስቲያን ሄደው ቤተክርስቲያን አድራለው። ከዚ ያው ነገ ወንድሞቼ እህቶቼ እንሰባሰባለን፣ ጠላው ዳቦው ይቆረጣል። ያው እንደ ባህሉ እንግዲህ እንደለመድ ነው፣ በጥሩ ሁኔታ እናከብሯል። ኢትዮጵያ ብትሆን ባህል ስታከብር አንድ ላይ ተሰብሰበ የማክበሩ ነገር አለ። ጎረቤት ተጠራርቶ ቡና ይጠጣል። እዚስ ምንድ ነው የሚመስለው? ከቤተሰቦች በዘለለ እግዚአብሔር ይመስገን የታደልን በተለይ እዚህ ዲሲ አካባቢ የሚኖሩ ኢትዮጵያኖች በጣም ብዙ ኢትዮጵያዊ ያለ እንደምታውቀው። ግን አሁንም ቢሆን እንደ አገር ቤት አይሆንም። እዛ ከወንድም ከእህት ውጭ ጎረቤት ጋር ትሄዳለህ፣ ጓደኞች ይመጣሉ፣ ጠላው የሄድክበት ሁሉ እንደው መብላት እስከሚያቅት ድረስ ነው። እዚህ ግን የአገሩ ሁኔታ አሁን እንደምታውቀው እንግዲህ ያው በራስ ቤት ነው የሚሆኑ ዝግጅቱና ምንም ቢሆን እንደ አገር ቤት አሁንም ግን ደግሞ ስቲል እግዚአብሔር ይመስገን ገባ ዲሲ አካባቢ እንዳልኩ፣ ቤተ ክርስቲያኑ ምግቡ፣ እንደምታየው እንግዲህ እንጀራው አልቀረ፣ ምኖ አልቀረ፣ ዳቦ አልቀረ። እዚሁ ናዝሬት እንደምታየው ግን እስቲል ያው አገር ቤት ሀገር ነው። ከኢትዮጵያ የመጣ እንጀራ ነው የምትበላው፣ እዚህ ሀገር እንጀራ አለ። የቱ ነው የምትመርጠው አንተ? ግን በግል እኔ በግል ያው የኢትዮጵያ እንጀራ ነው የምመርጠው። ያው ብዙ ጊዜ ያው የለመድከው እንጀራ ነው ቀለል ይላል። ደሞ እንደውት እንደሆነ አላውቅም። ብዙ ጊዜ እዚህ ሀገር እንግዲህ እንደምታየው ለዚህ ነው ሸንቀጥቀጥ የሚያልኩት እንደሚመስለኝ እና የኢትዮጵያውን መርጣለሁ። ኢትዮጵያ በሆን ኖሮ እኮ ይሄን ነገር እንዲ ያደርግ ነበር ማሳልፈው የምትለው ነገር ይኖራል ይኖራል። እንግዲህ ያው በጓል ታረደ ቤት መጥቶ ፍየሉን ያርድ ነበር። ሁን ያረሰው ጊዜ ፍየል ነው እኛም በላው ለዛ እና እሱ እሱ አሁን እዚህ ምናሳዳ ልስ ሄደ ውጭ ያዘ ነው። ግን እንደ አገር ቤት ቢሆን ታውቋል። ያው እሱ እሱ እንደ ትልቁ ነገር ግን በቃ ሰውን ሚስት አደረገዋል። ህዝቡን፣ ጎረቤቱን፣ አካባቢውን ቀላል አይደለም። እውነቴን ነው የምልህ፣ ከአካባቢ የፈለገ ቢደላህም በጥሩ ሁኔታ ብትኖርም ከሀገር መውጣት ቀላል ነገር አለው። እሱን የሚሳርገው ነው። በአጠቃላይ ለኢትዮጵያ ህዝብ ሁሉ እንኳን አደረሳችሁ። ላለው ሁሉም ለሞላው ቤተሰብ ሎ ነገር ለሚያዳምጡ ሁሉ መልካሙን ሁሉ እመኛለሁ። እግዚአብሔር ይመስገን። በሜሪላንድ ግዛት ነዋሪ ለሆነችው ፍሬዎት ታዬና ለእናቷ ወይዘሮ ሐረገወይን ይልማም የገናን በዓል እንዴት እንደሚያከብሩ ጠይቄያቸዋለሁ። ፍሬዎት ትመልሳለች። ገና በዓል በጣም ደስ ይላል። በደንብ እያከበርን ነው። ዶሮ ለመስራት ጉድ ጉድ እያልን ነው ሽንኩርት እየከተፍን ለነገ የሚሆን የሚጠጣውን ሁሉም ገዛብቼ ገብቼ አሁን ወዲህ ወዲያ እያልኩ ነው። ገና ነሽ። በምን አይነት ሁኔታ ነው ለማክበር ያሰባችሁት? ተሰብስበን ወንድም ያለ እናቴ ያለች የሚመጡ ዘመዶች አሉ። አሁን እናቴ ስላለች እኔም ታላቅ ስለሆንኩ የአክስቶቼ ልጆች ሁሉ ይመጣሉ እኛ ጋር። ከዛ በቃ ደስ በሚል ሁኔታ እናሳልፋለን። ያው ኢትዮጵያ እንዳለን ለማስመሰል እንሞክራለን። ወይዘሮ ሐረጋዊን ልማ የገናን በዓል ከልጆቻቸው ጋር በማክበራቸው ምክንያት ደስተኛ መሆናቸውን ነግረውኛል። ጥንታዊው የገና ጨዋታም የኢትዮጵያውያንን ገና ልዩ ከሚያደርጉት ነገሮች ውስጥ አንዱ እንደሆነም ይገልጻሉ። እዚህም መቼም እንደዛው እንደ ሀገራችን ለማስመሰል ዶሮውንም፣ ዳቦውንም ሁሉንም ነገር ለነገ እየተዘጋጀ ነው የሀገራችን ደግሞ በጣም ደስ ይላል። ገና ይጫወታሉ። ትልልቅ ሰዎች መቆርቆሻ ይባላል። ሩር ትባላለች። ቡልቡል እንጨት በእሷ ሲጫወቱ ልጆኛ ያለው ለገና በገና ጊዜ ይጫወታሉ። በጣም ደስ የሚለው ያው ሙክት ይቀርባል፣ ይታረዳል። ደግሞ በሀያ ስምንት የሴቶች ገና ይባላል። ዳቦ ጋንጠላ ይከፈታል በሀያ ዘጠኝ የወንዶች ገና ነው ቡክት ይታረዳል ልጆቻቸው ሁሉ አክስቶቻችን ይሰበሰባሉ በቃ ጎረቤት ይሰበሰባል በጣም ደስ ይላል አሁን እዚህ ደግሞ ከልጆቼ ጋር ያው ተሰባስበን እንደሰታለን ማለት ነው ምንም ቅር የሚያሰኘኝ ነገር የለም እኔ በጣም ደስተኛ ነኝ ከልጆቼ ጋር ስለማከብር በጣም ደስተኛ ነኝ መጀመሪያ ለልጄ ለንጉሴ ዘውዱ ለልጄ መሰረት ታየ ለልጄ ታረቀኝ ታዬ፣ ለእህቴ ሰናይት ይልማ ከነ ቤተሰቦቿ፣ እንደገናም በጣም የምወዳት እህቴ አለች አለሚቱ ሁንዴ፣ ለሁሉም ዘመዶቼ ኢትዮጵያውያን ሁሉ የተባረከ የተቀደሰ ዓመት ይሆንልን። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳቸው። ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።